በአማራ ክልል የሚገኘው የቅማንት ብሔረሰብ ራስን የማስተዳደር ዕውቅና ማግኘቱን ተከትሎ ሌሎች ብሔረሰቦችም ወደ ፌዴሬሽን ምክር ቤት ማመልከቻ ይዘው ዕውቅና እንዲሰጣቸው እየጠየቁ ነው። ራሱን ማስተዳደር የተፈቀደለት የቅማንት ብሔረሰብ እየጠየቅኩት አልተሰጠኝም በሚል ከክልሉ መንግሥትና ከፌዴሬሽን ምክር ቤት ጋር ውዝግብ ላይ ነው። በአማራ ክልል ውስጥ የሚገኘው የቅማንት ማህበረሰብ ራስን የማስተዳደር እና የማንነት ጥያቄ ማንሳት ከጀመረ ቆይቷል። የራሱ ቋንቋ ያለውና በአመዛኛው በጎንደር አካባቢ በጭልጋና በአርማጭሆ በብዛት የሚኖረው የቅማንት ብሔረሰብ 126 ቀበሌዎች ይገቡኛል ሲል ጠይቆ 52 ቀበሌዎች ተፈቅደውለታል። ይሁንና ግን ማህበረሰቡ መጋቤት 2 ቀን 2007 ዓመተ ምህረት በተላለፈው የአማራ ክልል መንግስት ውሳኔ ጥያቄን በተገቢው አልመለሰም። ተጨማሪ 74 ቀበሌዎች ይገቡኛል ሲል ጥያቄ ማንሳቱን ቀጥሏል። የ18000 ህዝብ ውክልና እንዳለው የሚናገረው የአስተባባሪ ኮሚቴ ሰኔ 9 ቀን 2007 ዓመተ ምህረት ለፌዴሬሽን ምክር ቤት በጉዳዩ ላይ ጣልቃ እንዲገባ ደብዳቤ ጽፏል። ይሁንና ግን ጥያቄው ፈጣን ምላሽ ባለማግኘቱ በአስተባባሪ ኮሚቴውና በብሔረሰቡ ላይ ግድያና እንግልት እንዲፈጸም ምክንያት ሆኗል ይላል ደብዳቤው። የብሔረሰቡ አባላት ጥያቄያቸውን በሰላማዊ ሰልፍ ለማቅረብ ያደረጉት ሙከራ በአማራ ክልልና በፌዴራል የጸጥታ ኃይሎች በኃይል ተበትኗል። በተፈጠረ ግጭትም የሰው ህይወት ጠፍቷል። ለእስር የተዳረጉም አሉ። የፌዴሬሽን ምክር ቤትን ፈጣን ምላሽ ባለመስጠት የወቀሰው አስተባባሪ ኮሚቴው የሚገቡንን ሰባ አራት ቀበሌዎች ካላገኘን ብሔረሰባችን ሰባችን በየቦታው ተቆራርጦ ራስን የማስተዳደር መብት አላችሁ መባሉ ትርጉም የለውም ሲሉ ያመለክታሉ። የአማራ ክልል መንግስት በበኩሉ የቅማንት ብሔረሰብ ጥያቄ መልስ እንዳገኝ ከፊት ሆኖ እየታገለ ያለው የክልሉ ገዢ ፓርቲ በአዲንና የክልሉ መንግስት ሆኖ ሳለ ራሱን አስተባባሪ ኮሚቴ ነኝ ብሎ የሰየመው ቡድን ህጋዊ መሰረት የሌለውና ህዝቡን የሚወክል አይደለም ሲል ይከራከራል። የአማራ ክልል ለፌዴሬሽን ምክር ቤት በጻፈው ደብዳቤ ላይ እንደጠቆመው ለቅማንት ማህበረሰብ አሁን ከተፈቀደው በላይ ቀበሌዎችን መደልደልና መስጠት በአካባቢው ከሚኖሩ ሌሎች ብሔረሰቦች ጋር ግጭት የሚቀሰቀስ በመሆኑ ጥያቄውን ለማስተናገድ የሚቸገር መሆኑን ገልጿል። ይህንን የክልሉን መንግስት አቋም በማያከብሩ ላይም በተለይም ደግሞ ተገቢ ባልሆነ መንገድ ወደ አደባባይ በመውጣት የሚደረግ ተቃውሞውን እንደማይታገስም የአማራ ክልል ጠቁሟል። የፌዴሬሽን ምክር ቤት በሰኔ 17 ቀን 2007 የዘመኑ ማጠቃለያ ስብሰባ ላይ የቅማንት ብሔረሰብን ጉዳይ በጥልቀት መርምሮ ውሳኔ ማሳለፉን ይገልጽና ወደ ውሳኔ ከመደረሱ በፊት ሰፊ ጥናትና መረጃ የማሰባሰብ ስራ መካሄዱን ያመለክታል። የክልሉ መንግስት ውሳኔም ከዚህ ቀደም የፌዴሬሽን ምክር ቤት በአካሄደው ጥናት ላይ የተመሰረተ መሆኑንም አረጋግጧል። የአማራ ክልል መንግስት ከሐምሌ አንድ ቀን ጀምሮ ለቅማንት ሕዝብ ራስን የማስተዳደር ጥያቄ እውቅና በሰጠው መሰረት በጀት መድቦ አዲስ አስተዳደር ለማዋቀር መዘጋጀቱንም አመልክቷል። በዚህም መሰረት የላይ አርማጭሆና የጭልጋ አካባቢን ማዕከል ያደረገ የአስተዳደር መዋቅር ይዘረጋል። ይህ ሁሉ ሆኖ ግን በውሳኔው ያረካው የቅማንት ማህበረሰብ ጥያቄውን በድጋሚ ለፌዴሬሽን ምክር ቤት አንስቶ ምላሽ እየተጠባበቀ ይገኛል። የቅማንት ብሔረሰብ ራስን የማስተዳደር እውቅናን ተከትሎ ከዚህ በፊት ራስን የማስተዳደር ጥያቄ ያላቸው ቢያንስ ስድስት ያህል ብሔረሰቦች ጥያቄያቸውን ለፌዴሬሽን ምክር ቤት በአዲስ መልክ ያቀረቡ ሲሆን አዲስ የማንነት ጥያቄ መነቃቃት መፈጠሩንም ታዛቢዎች ያስረዳሉ። በዝዋይ አካባቢ ያለውን የዛይ ብሔረሰቡን ጨምሮ በአማራ በኦሮሚያና በደቡብ ክልል ተመሳሳይ ጥያቄዎች ያሏቸው ብሔረሰቦች መኖራቸውን የሚያስረዳው የህግ ባለሙያው አብዱራዛቅ ወሊድ ከጉዳዩ ጋር በተያያዘም የተለያዩ ጥናቶች መስራቱንና በኢትዮጵያ ባለው ተጨባጭ ሁኔታ ራስን የማስተዳደር ጥያቄዎችን ለማስተናገድ የሚያስችል በቂ ዝግጅት የለም ይላል። ህገ መንግስቱ ሰፊ ራስን የማስተዳደር መብት ቢያጎናጽፍም በተግባር ግን ራስን የማስተዳደር መብትን በቸርነት መፍቀድ ሀገሪቱ ወደማትወጣው ቀውስ ይዘፍቃታልን ብሏል። በተለይም በደቡብ ኢትዮጵያ ያለው የክልሉ አወቃቀር የተወሰነው ለሁሉም ራስን የማስተዳደር ጥያቄዎች ምላሽ መስጠት ባለመቻሉ እንደሆነ ያወሳው አብዱራዛቅ፣ መንግስት ከዚህ ቀደም በመርህ ላይ ያልተመሰረተና ለፖለቲካዊ ግብ ሲባል ብቻ የተፈቀዱ ራስን የማስተዳደር መብቶችን በበቂ ጥናት ላይ አልተመሰረቱም ብሏል። ለአንዱ የፈቀድከውን መብት ለሌላው ለመከልከል የህግ መሰረት የለም ያለው የህግ ባለሙያው፣ ጠንካራ የህግ ማዕቀፍና ተቋማዊ አደረጃጀትም ያስፈልጋል። ውሳኔዎችም ከፖለቲካዊ ጫና ነፃ መሆን አለባቸው ይላል። የኢትዮጵያ ህገ መንግስት ሳይሸራረፍ ስራ ላይ ይዋል ከተባለም መንግስት ቁጥር ስፍር የሌላቸው ጥያቄዎችን ማስተናገዱ የግድ ይሆናል። ይህ ደግሞ የዜጎች መብት ነው። ስለዚህም የፌዴራል ስርዓቱን ዴሞክራሲያዊ በማድረግ እና ዜጎች በክልልም ሆነ በፌዴራል መንግስት ላይ እምነት እንዲኖራቸው ማድረግ ተገቢ መሆኑን አብዱራዛቅ ያስረዳል። በኢትዮጵያ በ1992 ዓመተ ምህረት የስልጤ ብሔረሰብ የማንነት ጥያቄ አንስቶ በሕዝበ ውሳኔ ራሱን የማስተዳደር መብት እንደተፈቀደለት ይታወሳል።